The Voice of America VOA This is America Dems Radio. We know what lack of peace means. So the importance is well understood by our people. We know what lack of peace means. የሰላም ጠቀሜታ በሕዝባችን ዘንድ ጥሩ ግንዛቤ አግኝቷል። በመሆኑም ማንም ሰው ያን ሰላም እንዲያደፈርስ አይፈልጉም። ምንጊዜም ጸረ ሰላም እንቅስቃሴ፣ ጸረ ሰላም ኃይል ወይም አሸባሪ ኃይል ባዩ ጊዜ ፈጥነው ያጋልጣሉ፣ አልፎም በግንባር ይፋለሟቸዋል። ኢትዮጵያ የአልሸባብን ጥቃቶች በማስወገዱ እርምጃ የተሳካላት የህዝብን የማሳተፍ በመጫዋላዋ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ሙሉጌታ ተወልደ ከሰጡት አስተያየት ተቀነጨብ ነው። ዝርዝሩን በአብይ ርዕስ እንመለከታለን። ከምሽቱ ዜናችን መካከል ደግሞ ኤርትራ የ200 መቶ ሚሊዮን ዩሮ የልማት እርዳታ ከአውሮፓ ሕብረት ልታገኝ ነው። የአልሻባብ ነውጠኛ ቡድን ዛሬ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ ነበር፣ ግን ተወሰደበት መልሶ። ቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ጊዜ ያነሰው ነው። የሀገሪቱ ሁኔታ ግን አልረገበም የሚሉ ይገኙበታል። በወቅታዊ ርዕሰ ጉዳዮች ላይ የሚያተኩረው የስጣ ገባ ክርክርና አፍሪቃነክ አፍሪቃ በጋዜጦች የሳምንቱ ቅንብሮች በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮች ከዛሬ አርብ መስከረም 7 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን አቀናባሪያችን ንጉሱ ታምሬ፣ ቴክኒሻኑ ዘይቴክ ቮኛክ ነው። አሁን ታዲያ ቀዳሚው የሰዓቱ ዜና ነው። የአውሮፓ ህብረት በአመቱ መጨረሻ ላይ የ200 ሚሊዮን ዩሮ ወይም የ226 ሚሊዮን ዶላርስ ለኤርትራ ልማት ሊረዳ መሆኑ ተገለጠ። እርዳታው ከዚያች የአፍሪካ ቀንድ አገር አውሮፓ የሚሄዱ ፍልሰተኞችን ለመገደብ የሚያገለግል መሆኑንም አንድ የህብረቱ ከፍተኛ ባለሥልጣን ትናንት ሐሙስ አስታውቀዋል። የአውሮፓ ህብረት ዓለም አቀፍ የልማት ተራደው ኮሚሽነር ኒቨን ሚሚኪያ እርዳታው ቢዘገይ ከዓመቱ መጨረሻ በፊት በህብረቱ አባል አገሮች መጽለቅ አለበት ብለዋል ሚሚካ እንደገለጡት ከሆነ ይህ የተፈቀደው የእርዳታ ገንዘብ በኤርትራ መንግስታዊ መስሪያ ቤቶች በኩል አይደለም የሚተላለፈው ለምን ኤርትራ ብዙውን ጊዜ ለሰብአዊ መብት መከበር በቆሙ ወገኖችና በተባበሩት መንግስታት ድርጅት ሪፖርቶችም በመብት ጥሰት ትከሰሳለችና አስመራ ግን ይህን ክስ አስተባብላለች የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ እንደነበር ተገለጠ። የታችኛው ሸበሌ ክልል ምክትል አስተዳዳሪ አሊ ኑር ለአሜሪካ ድምጽ የሶማሊኛው አገልግሎት እንደገለጡት በቁጥጥር ስሩ ላይ የነበረችው የካባር ወይኔ ጦር ሰፈር ከዋና ከተማዋ ሞቃዲሾ ደቡብ ምዕራብ አንድ መቶ ሀያ ኪሎ ሜትሮች ርቀት ላይ የምትገኝ ናት። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል ከባድ የተኩስ ልውውጥ ከተካሄደ በኋላ የመንግስቱ ኃይሎች ጦር ሰፈሩን መልሰው ተቆጣጥረዋል። ትናንት ሐሙስ፣ አልሻባብ የቀበረው ቦምብ የጃባላድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ፈንድቶ ሶስት የሶማሊያ ወታደሮች እንደገደለ የሶማሊያ ከፍተኛው ወታደራዊ ባለስልጣን መሐመድ ሼክ አብዲ ኮሽሌ ማስታወቃቸው አይዘነጋም። ከሞቱ ሶስት ወታደሮች ሌላ ዘጠኛ ያህል ማቅሰሏን ተናግረዋል። በቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ያነሰ ጊዜ ሲቀረው የፕሬዚዳንቱ የክብር ዘብ አባላት በካቢኔ ስብሰባ ላይ በርግደው በመግባት ጊዜያዊ ፕሬዚዳንቱን ጠቅላይ ሚኒስትሩንና ቢያንስ ሁለት ሌሎች ባለሥልጣናትን ይዘዋል። በነጋታው ማለት ትናንት ሐሙስ ራሱን ብሔራዊ መማክርት ለዲሞክራሲ ብሎ የሰየመ ወታደራዊ ቡድን ከስልጣን የተወገዱት ብሌዝ ካምፓወሬ ተባባሪ የሆኑ ጀኔራል በመሪነት እንደሰየመም አስታውቋል። የአሜሪካ ድምፅ ሬዲዮ ዘጋቢ ዝላቲ ካሆው ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች። የመንግስት ግልበጣ ወሬ እንደተሰማ በመዲናይቱ ዋጋዱጉ በቁጣ የገነፈለ ተቃውሞ ተነስቶ ወታደሮች ሰልፉን ለማቆም በወሰዱት እርምጃ ቢያንስ አንድ ሰው ተገድሏል። የመንግስት ግልበጣ መካሄዱን ያስታወቁት ሌቴናንት ኮሎኔል ማማዱ ባምባ የተባሉ የመፈንቅለ መንግስቱ መሪዎች ተወካይ ናቸው። የመፈንቅለ መንግስቱ መሪዎች ጊዜያዊ መንግስት በመግባባት ላይ የተመሰረተ ዲሞክራሲን አልመሰረተም ሲሉ ከሰዋል። አካታች የሆነ ዲሞክራሲያዊ ምርጫ እንዲካሄድ የሚያስችሉ ፖሊሲዎችን ለመፍጠር እርምጃ እየወሰድን ነው ይላሉ። አዲሱ አመራር በአሁኑ ወቅት የሰዓት እላፊ ገደብ ደንግጓል። የአገሪቱን ድንበሮችንም ላልተወሰነ ጊዜ እየዘጋ ነው። ለፍሮንቲየር ቴሬስ የቡርኪና ፋሶ የየብስና የአየር ድንበሮች ከዛሬ መስከረም 17 ቀን አንስቶ ከመስከረም ሰባት ቀን ጀምሮ ማለት ነው ሌላ ማስታወቂያ እስከሚሰጥበት ጊዜ ድረስ ተዘግቷል። የአገሪቱ ጠቅላላ ምርጫ ከሦስት ሳምንታት በኋላ እንዲካሄድ በጉጉት ሲጠባበቁ የቆዩት መራጮች እጅግ ተቆጥተዋል፣ ግራም ተጋብተዋል። አዳማ ኳታራ የተባሉ አስተማሪ ሁኔታው ያሳዝናል ብለዋል። ሁኔታው በጣም ያሳዝናል፣ ከሀገሪቱ ከዓለም ማህበረሰብ ጋር ጥሩ ግንኙነት ባላት በአሁኑ ወቅት እንዲህ አይነት ነገር ሲፈጠር ያሳዝናል። የቡርኪና ህዝብ ግልጽና ቅንነት የተሞላበት ውይይት ማካሄድ ይኖርበታል። ምን እየተካሄደ እንዳለ ባይገባንም ባለፈው ጊዜ ህዝቡን የደገፉት ሰዎች አሁን ለምን አግተው እንደያዙን ሊገባን አልቻለም። የተባበሩት መንግስታት ድርጅትና የአፍሪቃ ህብረት መፈንቅለ መንግስቱን አውግዘው የጊዜያዊ መንግስት ባለሥልጣኖች በአስቸኳይ ወደ ቦታው እንዲመለሱ ጠይቀዋል። ዩናይትድ ስቴትስ ለቡርኪና ፋሶ የምትሰጠውን እርዳታ ለማቆም ዝታለች። ከዚያው ከቡርኪና ፋሶ ሁኔታ ሳንወጣ ወታደራዊ መፈንቅለ መንግስት የመሩት በቁጥጥር ስር ያዋሏቸውን ፕሬዝዳንትና ጠቅላይ ሚኒስትሩን እንደሚለቁ ተጠይቀዋል። ስለ ፕሬዝዳንቱ መለቀቅ ቢናገሩም ጠቅላይ ሚኒስትሩ ግን ምን ሁኔታ ላይ እንዳሉ የተሰጠ ነገር የለም። አገሪቱ ውስጥ ያለውን ውጥረት ከማቅለል አኳያ ታስረው የነበሩ ሁለት ሚኒስትሮችንም ለቀናል ብለዋል። የመፈንቅለ መንግስት መሪዎቹ ዛሬ አርብ በተናገሩት ቃል ትናንትና፣ ሐሙስ ለቪኦኤ ፈረንሳይኛ አገልግሎት መፈንቅለ መንግስቱ መሪ በሰጡት ቃል መፈንቅለ መንግስቱን ያካሄድ ነው አገሪቱ ውስጥ የተዛባና ወገንተኛ አመራር በመኖሩ ነው ማለታቸው አይዘነጋም። ደቡብ ሱዳን ውስጥ ነዳጅ የጫነ ቦቴ የተገልብጦ በመፈንዳቱ እስካሁን ባለው መረጃ 150 ሰዎች መሞታቸውን ባለስልጣናት አስታወቁ። አደጋው እንደደረሰ በተገኘው ዜና የሟቾች ቁጥር ስልሳ እንደነበር አይዘነጋም። ብዙዎች በቃጠሎ በመጎዳታቸው የሟቾቹ ቁጥር ከዚህም ከፍ ሊል እንደሚችል የወረዳው ሹም ማርያም ቲቶ ለአሜሪካ ድምፅ ደቡብ ሱዳን ቢሮ ገልጠዋል። የአካባቢው መንግስታዊ አስተዳደር ጆን ሳኪ በበኩላቸው ለአሜሪካ ድምፅ የፈረንሳይ አገልግሎት እንደገለጹት የሟቾቹ ቁጥር እስከ 176 ሊደርስ ይችላል ነው ያሉት። አደጋው የደረሰው ከዋና ከተማይቱ ጁባ 250 ኪሎ ሜትሮች በስተ ምዕራብ ማሪዲ ከተማ ውስጥ ነው። አድማጮች ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት ዩናይትድ ስቴትስ ከሩሲያ ጋር የፊት ለፊት ውይይት ልታደርግ እያሰበች መሆኗ ተሰማ። በተለይም ክሬምሊን የሶሪያ መንግስት ከጠየቀ እዚያ ሄደው የሚዋጉ ወታደሮች እንልካለን ማለቱ ለአሜሪካ እጅግ አሳሳቢ ሆኗል። ከጊዜ ወደ ጊዜ እየተባባሰ የመጣውን የሶሪያ ቀውስ ለመፍታት ዩናይትድ ስቴትስና ሸሪኮቿ እያሰቡበት መሆናቸውን የገለጡት የውጭ ጉዳይ ሚኒስትር ጆን ኬሪ በተለይም ከሞስኮ ጋር የሚካሄደው ውይይት ትልቅ ቦታ የሚሰጠው መሆኑን ፕሬዚዳንት ባራክ ኦባማ መናገራቸውንም ኬሪ አስታውሰዋል። የክሬምሊን ቤተመንግሥት አፈቅላጤ ድሚትሪ ፔስኮቭ ዛሬ አርብ እንደገለጡት ይህ ተዋጊ ወታደሮችን ወደ ሶሪያ የመላኩ ሁኔታ ግን ውይይት ይደረግበታል። ዜና ይፋ የሆነው ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት የዩናይትድ ስቴትስ በጉዳዩ ላይ እየተወያየች ባለችበት ወቅት ነው። በዚህ ሳምንት መጀመሪያ ገደማ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ ውስጥ የምታደርገውን ጣልቃ ገብነት የሶሪያ ማለት ነው እየጨመረ በመሄዱ ለሩሲያ አቻቸው ሰርጌይ ላቭሮቭ ማስታወሳቸውና ማሳሰባቸው አይዘነጋም በመጨረሻም ድንበራችንን ከተለያዩ አገሮች ፈልሰው በመጡ ሰዎች ላይ አንዘጋም፣ ነገር ግን ወደ ሃንጋሪ እንዲያልፉ እናደርጋለን ሲሉ የክሮሽያው ፕሬዚዳንት ዞራን ሚላኖቪች አስታወቁ። ክሮሽያ ከአሁን ቀደም ከ11 ሺህ በላይ ከተለያዩ አገሮች ፈልሰው የመጡ ሰዎችን ስለተቀበለች ከእንግዲህ ሌሎችን ማስተናገድ ግን እንደማትችል ሚላኖቪች ተናግረዋል። በተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ዛሬ አርብ ሲናገሩ የአውሮፓ ሕብረት ይህን በከፍተኛ ቁጥር እየጨመረና ሁኔታውም እየተወሳሰበ የመጣውን ከተለያዩ ሀገሮች ፈልሰው የሚመጡ ሰዎች የስደተኞች ቀውስ በተቀናጀ መልኩ ሊፈታው ይገባል ብለዋል። አድማጮች፣ ለሰዓቱ የተመደበው የዓለም ዜና ሰዓት ይኸው ነበር። መልካም ምሽት። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ምሽቱ አብሮ እስከ መሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ አንበለም። ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይህ ኢፒአርዲኤፍ አስተሳሰብ ነው። ላለፉት አስር አስራ ሁለት ዓመታት ልማቱን እየመራ አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ የራሱ የድርጅቱ የአሰራር ጥንካሬ መርምረዋል። አጠቃላይ ፍሬምወርኩ አንደኛ ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። ልማት የሰብአዊ መብት ሁኔታዎች በተለየ የሕግ ስርዓት ያለበት መሆኑን ማረጋገጥ እና ያሉትን ጉድለቶች አንስቶ አለመነጋገር ትልቅ ሸፍት ነው። የምሽቱ ሰጥ አገባ ተከራካሪዎች እንደ ቅደም ተከተላቸውም አቶ መሐሪ ዮሐንስ ና አቶ ፈቃደ ሸዋቀና ናቸው። በሁለተኛው ክፍለ ጊዜ አጋማሽ ክፍለ ጊዜ ይጠብቋቸዋል። አድማጮች አሁን ወደ ዕለቱ አብይ ርዕስ። ነውጠኛው የሶማሊያ ታጣቂ ቡድን ባለፉት ዓመታት ከኢትዮጵያ በስተቀር በአብዛኛዎቹ የአፍሪቃ ቀንድ አገሮች ውስጥ የቦምብ ጥቃቶችን አድርሷል። ባልደረባችን ማርታ ቫንደር ዎልፍ ኢትዮጵያ ሀገሯ ውስጥ ለምን ጥቃቶቹ እንዳይፈጸሙ ማድረግ እንደቻለች ዘግባለች። ሰሎሞን ክፍሌ ያቀርበዋል። ኬንያ ዩጋንዳ ጅቡቲና፣ የራሱን ነጻ ግዛት ያወጀው የሶማሌላንድ ሪፑብሊክ፣ ሁሉም በነውጠኛው የአልሻባብ ቡድን ጥቃት ደርሶባቸዋል። አልሻባብን ለመዋጋት እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም ሶማሊያን የወረረችው ኢትዮጵያ ግን እስካሁን ድረስ ከባድ የተባለ ጥቃት ደርሶባት አያውቅም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ ሲናገሩ ኢትዮጵያ ጥቃቶቹን በማስወገዱ ረገድ የተሳካላት ህዝቡን ማሳተፍ በመቻሏ ነው ይላሉ። የሰላም እጦት ምን ማለት እንደሆነ እናውቃለን። ስለዚህ የሰላም ጠቀሜታ በሕዝባችን ዘንድ ጥሩ ግንዛቤ አግኝቷል። በመሆኑም ማንም ሰው ያን ሰላም እንዲያደፈርስ አይፈልጉም። ምንጊዜም ጸረ ሰላም እንቅስቃሴ፣ ጸረ ሰላም ኃይል ወይም አሸባሪ ኃይል ባዩ ጊዜ ፈጥነው ያጋልጣሉ፣ አልፎም በግንባር ይፋለሟቸዋል። የኢትዮጵያ የጸጥታ ጥበቃ ኃይሎች እስካሁን ምን ያህሉን ሊደርስ የሚችል ጥቃት ማስወገድ እንደቻሉ ግልጽ አይደለም። በአንድ ወቅት እንደ አውሮፓን ዘመን አቆጣጠር በ2013 ዓ.ም አዲስ አበባ ከተማ በሚገኝ መኖሪያ ቤት ውስጥ ፍንዳታ ደርሷል። ጥቃት አድራሾቹ ቦምቡን በዚያኑ ዕለት ይካሄድ በነበረ ትልቅ የእግር ኳስ ጨዋታ ወቅት በስታዲየም ለማፈንዳት ያዘጋጁት እንደነበረ ግን ይታመናል። በሌላ በኩል የኢትዮጵያ ጦር ሰራዊት በአካባቢው ሀገሮች ካሉት ወታደሮች ሁሉ ጠንካራው ነው ተብሎ ይታመናል። ሳንዴ ኦኬሎ ገለልተኛ የሰላምና ጸጥታ ጉዳዮች ባለሙያ ናቸው። የኢትዮጵያ ወታደሮች ጠንካራ የሆኑበት ምክንያት ሀገራቸው ውስጥ ስጋት የደቀነው የአልሻባብ ነውጠኛ ቡድን ብቻ ባለመሆኑ ነው ይላሉ። ኢትዮጵያ ኢትዮጵያ በፀጥታዋ ላይ የተጋረጡ ስጋቶች ምን እንደሆኑ ታውቃለች። ከኤርትራም በኩል ስጋት ስላለባት ዝም ብላ መተኛትም ሆነ መርሳት አትችልም። በሶማሊያም በኩል ስጋት አለባት። አሁን ደግሞ ከደቡብ ሱዳን ሊመጣ የሚችል የጸጥታ ስጋት አለባት። በእነኚህ ሁሉ ምክንያቶች ኢትዮጵያ የሴኪሪቲ ጥበቃ መረቧን ጠንካራ አድርጋ መቆየት ትችላለች። አልሻባብ እስከ ዛሬ ካደረሰው ሁሉ ከባዱ ነው የተባለው ጥቃት በዚህ ሳምንት ይታወሳል። የዛሬ ሁለት ዓመት ነበር ታጣቂዎች ናይሮቢ የሚገኘውን ዌስትጌት የተባለ የንግድ መናኸሪያ አጥቅተው 67 ሰዎችን የገደሉት። በሚያዝያ ወር ላይ ደግሞ ሌላ ከባድ ጉዳት ደረሰ። አሸባሪዎች በኬንያ ዩኒቨርሲቲ ላይ ጥቃት ከፍተው 148 ተማሪዎችን ገደሉ። አቶ አበበ ሙሉና በኢጋድ የሴኩሪቲ ፕሮግራም ዘርፉ ዳይሬክተር ናቸው። አልሻባብ በኬንያ ተደጋጋሚ ጥቃት የሚያደርስባቸው በርካታ ምክንያቶች አሉ ይላሉ። እዚያው ኬንያ ውስጥ የሚገኘው አልሂጅራ የተባለውን ቡድን ጨምሮ ሲሉም ያስረዳሉ። ከዚህ በተጨማሪ የአልሻባብ ቡድን እንቅስቃሴ በተለይ በባህር ጠረፍ አካባቢ ኬንያ ውስጥ ጥቃት ለማድረስ የሚያስችል ሴራ ለመጎንጎንና ለማቀናጀት ግልጽ ሜዳ ያገኛል። ከዚህ ሌላ ደግሞ በኬንያ የደህንነት ጥበቃ ተቋም ውስጥ ከፍተኛ የሙስና ተግባር አለ። የኢትዮጵያ ኃይሎች ሶማሊያ ውስጥ ከአፍሪካ ሕብረት ወታደሮች ጋር በመስራት አሁንም አልሻባብን በመዋጋቱ ቀጥለዋል። የአፍሪካ ሕብረት ኃይሎች በእርግጥ ከፍተኛ ስኬት ቢያስመዘግቡም ደግሞ ነውጠኛው ቡድን አሁንም ለምስራቅ አፍሪካ አካባቢ ግዙፍ የሴኪሪቲ ስጋት ሆኖ ይገኛል። ከጥቂት ቀናት በፊት ይንቀሳቀስ ከነበረበት የኤርትራ ዱር ወጥቶ እጁን ለኢትዮጵያ መንግሥት የሰጠውን የተቃዋሚውን የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ትሕዴንን የታጣቂዎች ቡድንና የድርጅቱን መሪያቶ ሞላ አስገዶመን እንቅስቃሴ አስመልክቶ ትንታኔና ማብራሪያ የሰጡን ዶክተር አረጋዊ በርሀ ቡድኑ ወትሮም ተቀምጦ ይቀለብ የነበረ ስለሆነና ታጣቂዎቹም ለወጡበት ምክንያት እንዳይታገሉ የመደረጉ ውጤት እንደሆነ ገልጠዋል። ትህዴን አስመዝግቤያቸዋለሁ የሚላቸውን አንዳንድ ድል እንደማያውቁ ዶክተር አረጋዊ ተናግረዋል። ዶክተር አረጋዊ በርሄ በተጨማሪም አርበኞች ግንቦት ሰባት ባወጣው ድርጅታዊ መግለጫ ላይ በተቃዋሚው ጎራ ውስጥ ባለፉ 20 ዓመታት የታዩ አፍራሽና ኋላቀር የፖለቲካ አዝማሚያዎች ካላቸው ሁለት ነጥቦች አንዱ በጎጥና በዘውግ ደረጃ የመመልከትና አገራዊ ፖለቲካን በደም ቆጠራ የመመንዘር አባዜ ነው ማለቱ አግባብ ያልሆነና የተሳሳተ ድምዳሜ ነው ሲሉ ገልጸውታል። ዶክተር አረጋዊ በርሄ ከህወሀት መሪዎች አንዱ ሲሆኑ በህወሀት የመጀመሪያዎቹ አካባቢ ትጥቅ ትግል ዓመታት የህይወት ይቅርታ የህወሀት ሰራዊት ኮማንደር ሆነው እስከ 1977 ዓ ም ቆይተዋል ከዚያም በድርጅቱ ውስጥ በተፈጠረው የሐሳብ ክፍፍል ለቀው ወጥተዋል። አሁን የሚገኙት ሆላንድ ውስጥ በጥናትና ምርምር ሥራ ላይ ነው። ዶክተር አረጋዊ በርሄን ያዋያቸው ሶሎሞን አባተ ነው። የውይይታቸው ሁለተኛ ክፍል ቀጥሎ ይቀርባል። የሰሞኑ ሁኔታ ኢህአደግን የልብ ልብ እንዲሰማው አድርጓል ብለውኝ ነበር እና ቅድም ባሉኝ አሰራሮች፣ በየትኛውም በስለላውም፣ በአደረጃ በአንድ ለአምስት አደረጃጀቱም በምኑም ይሁን ጠላት የሚለው ሀገር ግዛት ውስጥ ከተቃዋሚዎች ከታጠቁ ኃይሎች መካከል ገብቶ አንድ አመት ሙሉ እነሱ ራሳቸው በተናገሩት መሰረት ማለት ነው፣ ሲንቀሳቀስና ሲሰራ ሲያደራጅ ቆይቶ ይህንን የሚያክል ወታደር ከዛ ከመሃላቸው በግዛት ውስጥ አቋርጦ ይዞ መውጣቱ በእርግጥስ የልብ ልብ ሊሰማው እውነት አይሆንም ወይ ልክ አይሆንም ወይ ብለው አያስቡም? በእርግጥ እዚህ ላይ አንድ ተጨባጭ ነገር አለ። አመት ሙሉ ሰርቷል። አሁንም መስራቱ ሊቀጥል ነው። በነገራችን ላይ ሁሉም መንግስት አንዱ ስራው ስለላ ነው። የውጭ ስለላ የሚሉት አለ። የተለያየ የውጭም፣ የተለያየ አይነት ስለላ አለ። የዲፕሎማቲክ ስለላ አለ። የወታደራዊ ስለላ አለ። ስለዚህ በዚህ መልክ ሁለቱ ኃይሎች ኤርትራ ያለው እና ኢትዮጵያ ያለው የስለላ መርባባቸውን ያንቀሳቅሳሉ በየአቅጣጫው። ስለዚህ ይሄ የስለላ ውጤት ሊሆን እንደሚችል እርግጠኛ ነኝ በዚህ ላይ የልብ ልብ ሊሰማው ይችላል። ነገር ግን ይሄ አንድ የተወሰነ ሀይል ከኤርትራ ወይም ከደምህት ከትህዴን ማውጣቱ የሚያመጣው ትልቅ መዛባት የወታደራዊ ሚዛን መፋለስ ያለ አይመስለኝም። ለኢህአደግ ተወጥሮዋል። አሁን በብዙ አቅጣጫ፣ በተለይ ባለፈው ካካሄደው ጉባኤ ስንመለከት ከህዝቡ የተነሱ ተቃውሞዎች እና ቅሬታዎች በርክተውበታል፣ በዝተውበታል። መመለስም አይችልም የህዝብ ጥያቄ መመለስም አይችልም። የማይችለው ከባድ ጥያቄዎች ነው ያቀረቡበት። ከዛ በላይ ፕሮፌሰሮች ከመቀሌ ዩኒቨርስቲ ያሉ ፕሮፌሰሮች ሆኑ ኢንቨስተሮች እንደነ ዳዊት ገብረ እግዚአብሔር የመሳሰሉም አጋልጠውታል እና ሊመልሰው የማይችል ጥያቄ ውስጥ ተዘፍቆ ስላለ እንደዚህ ያለ ትንሽ ድል ሲያገኝ በመቶ ጊዜ አባዝቶ ትልቅ ድል እንደተፈጠረ ሊጠቀምበት ይችል እንደሆነ ነው እንጂ ከዛ በላይ ያለፈ ሚዛንን የሚያዛባ ውጤታማ የሆነ ወታደራዊ ድል ተቀዳጅተዋል ለማለት ግን የሚቻል አይመስለኝም። ሌላ አንድ ከዚሁ ጋር አስታክኬ ማንሳት የምፈልገው ለመሆኑ እንዴት ነው ለአንድ አመት ያህል የኤርትራን መንግስት የስለላ መረቦችና አሰራሮች አሸንፎ ወይም በነዚህ ሳይጠመድና ተሸፍኖ እንዲህ አይነት የተወሳሰበ ስራ ሊሰራ የሚችለው? ጦርን አንቀሳቅሶ ሊቀመንበሩን ራሱን እኮ የድርጅቱን ጨምሮ ማለት ነው ይዞ ለማውጣት የሚ የሚያስችል የድርጅቱን የራሱንም ሌሎች የስለላ መዋቅሮች በተጨማሪም የመንግስቱን የኤርትራን መንግስት የስለላ አሰራሮች ተሸፍኖ አንድ አመት ሙሉ ሊቆይ የሚችለው? አይቲንክ እንደ ማንኛውም አምባገነን መንግስት የኤርትራ አምባገነን መንግስትም የራሱ ድክመቶች አሉት። አምባገነን ሆኖ ለብዙ ጊዜ ሲቆይ ከህዝቡ ይነጠላል። ከህዝቡ ብቻም ሳይሆን ከሰራዊቱም ይነጠላል። ስለዚህ በቂ የሆነ መረጃ፣ በቂ የሆነ ኢንፎርሜሽን ፍሎ አያገኝም። በራሱ ረዳቶች ነው የተከበበው እንደዚህ አይነት መንግስት ያው እንደኛም የኛ ሀገር ያለው ገዥም መንግስትም እንደዚሁ ነው የራሳቸው መደብ ፈጥረዋል አሁን የራሳቸው ተጠቃሚዎች ቡድን ክላስ ፈጥረዋል እና እንደዚህ አይነት ሁኔታ ሲፈጠር የስለላ ይዘቱ እየላላ ነው የሚሄደው በጥቂቶች ብቻ ነው የሚካሄደው ህዝቡ አገሬ ብሎ መንግስቴ ብሎ አይጠቁምም፣ አይሰልልም ማለት ነው። ህዝቡ ለሀገሩ የሚጎዳ ነገር ተፈጥሯል ብሎ አሳልፎ አይሰጥም። ያ መንግስት እንዲጎዳ ነው የሚፈልገው። ስለዚህ በዚህ ሁኔታ የተነሳ ይሄ የሻእቢያ የስለላ ይዘትም የተዳከመ ሆኖ ይታየኛል። ከዚህ የተነሳ ትልቁ ችግር ደግሞ ኢህአዴግን ተቃውሞው ነው አብዛኛዎቹ የወጡ ወይም ህወሀትን ተቃውሞው ነው የወጡ። አንዳንዶቹ እንዳውም ብዙ ነገር ሰርተው ነው የወጡ ለቆራጦቹም ነበሩ ብዙ ነገር። ለምሳሌ ኮሎኔል ፍስሐ የሚባሉ ወደ ደምሕት የገቡ ወደ ትህዴን የገቡ በጣም ጠንካራና በህወሓት ላይ በኢህአደግ የስለላ ቅርጽ ላይ ብዙ ጉዳት አድርሰው ነው የገቡት። ስለዚህ በእነዚህም ሊተማመን ይችላል ሻእቢያ፣ እነዚህ ሊታገሉ ነው የመጡ ብሎ። ግን ሻእቢያ አላታገላቸውም፣ ሊታገሉ እድል አልሰጣቸውም። አንድ ቦታ ነው ቁጭ ያደረጋቸው። ስለዚህ እነዚህ ሰዎች እራሳቸውም ቅሬታ እያካበቱ ሂደዋል። ስለዚህ ሻዕቢያ ብዙ ተቃዋሚ ነው ያፈራው በአሰራሩ የተነሳ በዛ ላይ ደግሞ ብዙ አመት ያለ ዲሞክራሲ ስልጣን ላይ ስለቆየ ብዙ ተቃዋሚ ውስጥም የውጭም ተቃዋሚ ስላበዛ መረጃው አያገኘውም የመረጃ እንትኑም እየተዳከመ እንደመጣ ነው የሚያሳየን። አሁን የተመለሱት እዛ ሁነው እነሱን ችግር ሊፈቱ የሚችሉ የነበሩ ናቸው። ስለዚህ የእነዚህ መውጣት ምናልባት በደንብ ከተጠቀሙበት በደንብ ካዩት፣ ደምህትም ይሁን የቀሩት ደምህትም ይሁን ጥምረቱም ይሁን የተሻለ ሁኔታ ሊፈጥርባቸው የሚችል ይመስለኛል ስገምተው፣ ትልቅ መዛባት ይፈጥራል ብዬ አልገምትም። የተሻለ ሁኔታ ሲሉ ምን ማለት ሆነ? የተሻለ ሁኔታ ማለት ውስጡ ሆነው የሚበጠብጧቸው የነበሩ ሰላዮች ተጠቃለው ስለወጡላቸው አሁን ያለ ስለላ ያለ ሰላዮች ጥሩ ስራ ሊሰሩ ይችላሉ፣ ወይም ያለ መደናቀፍ ሊጓዙ ይችላሉ ማለት ነው። በአንድ በኩል ስናየው እርስ በተጨማሪ ግን እዛ ላይ ግን ሁሉም ሰላዮች ወጥተዋል ማለትም አይደለም፣ የቀሩም ሊኖሩ ይችላሉ። ስለዚህ እነሱን ጠንቀቅ ብለው መከታተልም ሊጀምሩ ነው ማለት ነው። ይሄ ሁኔታ ራሱ ተጨማሪ መጠራጠርን መፍጠር ሌላ ልዩነትን ሊፈጥር አይችልም፣ መሻከርን መራራቅን ሊፈጥር አይችልም በጥምረት ውስጥ አይመስለኝም። ትግል የሚያውቅ ሰው እንደዚህ አይነት ሁኔታ ሊፈጠር እንደሚችል እስቀድሞ መገንዘብ ያለበት ይመስለኛል። ይቅርና መንግስታት ማለት ገዢዎች ናቸው ሁለቱም ኤርትራም ያለ ማነው ኢትዮጵያም ያለ የስለላ ስራዎች ያካሂዳሉ ሁልጊዜ እኮ አንዱ አንዱን ይሰልላል። ይቅርና በመንግስት ደረጃ በድርጅት ደረጃም በታጋይ ድርጅት ማለት ነው ስለላ ያካሂዳል። አንዱ አንዱን ይሰልላል። ስለዚህ ይሄ የስለላ ስራ ኢንፎርሜሽን መሰብሰብ እና ተቃዋሚህን ማጋለጥ ምናምን ያለና ወደፊትም የሚኖር ነው የነበረ ነው እና አዲስ ነገር ሊሆንባቸው የሚችል አይመስለኝም ያ ተሞክሮ የሚያውቁ ከሆነ አንድ ሁለት ማስታወሻዎች አሉኝ፣ አድማጮች። ቅድም የውይይቱን መንደርደሪያ ሳነብ ዶክተር አረጋዊ በርሄ ከህወሀት መሪዎች አንዱ ብዬ ነበር። ይቅርታ ያልተጻፈልኝም ያነበብኩት ከህወሀት መስራቾች አንዱ ተብሎ ይታረመልኝ። ሁለተኛ ውይይቱ አላበቃም አድማጮች፣ ይቀጥላል። ወደ ቀጣዩ ዘገባ እናልፋለን። የደቡብ ሱዳን መንግስትና ተቃዋሚዎች በሽግግር መንግስቱ ወቅት በጁባ በሚኖረው የተቀናጀ የፖሊስ ኃይል ቁጥር ላይ መግባባት አልቻሉም። በአዲስ አበባ ሲካሄድ የቆየው አውደ ጥናት ፍጻሜ ባላገኘበት ሁኔታም የመንግስት ልዑካን ቡድን ወደ ጁባ ተመልሶ ሄዷል። እስክንድር ፍሬው ከአዲስ አበባ የላካው ዘገባ ዝርዝሩን ይዟል። ባለፈው እሁድ በይፋ የተከፈተው የደቡብ ሱዳን ተፋላሚ ወገኖች አውደ ጥናት በይፋ አልተዘጋም። የመንግስት የልኡካን ቡድን ግን ዛሬ ወደ ጁባ ተመልሷል። በነሐሴ ወር መጨረሻ ከተፈረመው የሰላም ስምምነት ሰነድ ውስጥ በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ ሲነጋገር ቆይቷል። አውደ ጥናቱ በወረቀት የሰፈረውን ስምምነት ወደ ተግባር ለመለወጥ የሚያስችል እንደሆነም ተገልጿል። ሁለቱ ወገኖች ማለትም መንግስትና ተቃዋሚዎቹ ግን በሽግግር መንግስቱ ወቅት ከወታደራዊ ኃይል ነፃ እንደምትሆን ስምምነት በተደረሰባት የሀገሪቱ ርዕሰ ከተማ ጁባ ጉዳይ ላይ ተመሳሳይ አቋም መያዝ አልቻሉም። በሰላም ስምምነቱ መሰረት የጁባ ከተማ ጸጥታ የሚጠበቅ የሚጠበቀው ከሁለቱ ወገኖች በተውጣጣ የተቀናጀ የፖሊስ ኃይል ነው። ልዩነት የፈጠረው ነጥብ ግን የፖሊሶቹ ቁጥር ስንት ይሆን የሚለው ነው። ቁጥራቸው አምስት ሺ እንዲሆን የሚፈልገው መንግስት ይህ ሀሳብ የኢጋድንና የቀድሞ ታሳሪዎች የሚባለውን ሶስተኛ ቡድን ድጋፍ ያገኘ መሆኑን ይገልጻል። በአዲስ አበባ ወደ ጥናት የመንግስት የልኡካን ቡድን መሪ የሆኑት ጄኔራል ማሊክ ሩብን ይህንኑ ነው ለቪኦኤ ያብራሩት። ጦሩ ከጁባ ከተማ 25 ኪሎ ሜትር እንዲርቅ ይደረጋል። በከተማ ከሚቀረውና በደቡብ ሱዳን ብሔራዊ ፖሊስ ስር ከሚሠራው የተቀናጀ ፖሊስ ኃይል በስተቀር በጁባ ከተማ የሲቪሎችን ደህንነት የመጠበቅ ኃላፊነት የሚኖረው ይህ ኃይል ነው። ተቃዋሚዎቹ ግን በዚህ ሐሳብ አልተስማሙም። በአዲስ አበባው አውደ ጥናት የተቃዋሚዎቹን ቡድን የሚመሩት ጄኔራል ጄምስ ኩዋንግ ቾል ይህንኑ ነው ያንጸባረቁት ጁባ ከጦር ኃይል ንጹህ ትሁን እያልን ባለንበት ሁኔታ ይህ ቁጥር ትልቅ ነው ካልን መቀነስ ይቻላል። ዛሬ ወደ አምስት ሺህ ዝቅ አደረጉት። አሁንም ግን ይሄ መፍትሄ አይሆንም፣ ምክንያቱም ጁባ ለአምስት ሺህ የፖሊስ ኃይል አነስ ያለች ከተማ ነች። ትልቅ ቁጥር ያለው አምስት ሺህ የፖሊስ ኃይል እንደዚሁም አንድ ሺህ የፕሬዚዳንት ጠባቂዎች በድምሩ ስድስት ሺህ ሊኖሩ አይችልም። ያ ትልቅ ቁጥር ነው። እናም በጁባ የሚሰፍረው የፖሊስ ኃይል ቁጥር እንዲቀነስ ሀሳብ ማቅረባቸውን የተቃዋሚዎቹ የሉካን ቡድን መሪ ተናግረዋል። በእኛ በኩል የጁባ የከተማን ጸጥታ የሚጠብቀው የተቀናጀ የፖሊስ ኃይል ቁጥር 3 ሺህ ይሁን ብለናል። ይህንን ለሁለት ስታካፍለው 1 500 ከነሱ 1 500 ከእኛ በፕሬዝዳንቱ ጠባቂዎች ቁጥር ላይም አልተስማማንም። ምክንያቱም በጣም ብዙ ነው። አንድ መቶ የፕሬዝዳንቱ ኃይል ጠባቂ እንደገናም የተለያዩ አካባቢዎችን የሚጠብቅ አምስት ሺህ የፖሊስ ኃይል ይኖራል ማለት ነው እኮ ይህንን አንቀበልም። እናም በይፋ የተከፈተው አውደ ጥናት በይፋ ሳይዘጋ በንጥልጥል ላይ ይገኛል። የደቡብ ሱዳን መንግስት የልኡካን ቡድን ወደ ጁባ ቢጓዝም ተቃዋሚዎቹ ኢጋድ ሂዱስ ካላልን አንንቀሳቀስም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምጽ ራዲዮ ጣቢያ ነው እዚህ ግድም ትንሽ ፋታ ብንወስድ ከምሽቱ ሶስት ሰዓት ከሀያ ዘጠኝ ያመለክታል ሰዓታችን እንደውም ጥሩ ነው ዘና ለአድማጮችም ላንተም ነው ማለት ነው ግሩም ንጉሱ የመረጠልን አንድ ስልት እንስማ ባለሜ የታለ Ma tau ta I'm going えー እኔም ል አንድ ጠቅል ጠቅ ጎራውና እንዲህ ልስልስ ባለ በአማረ ድምፅ እሄን አይመስለኝም የሚሆን አይመስለኝም ነበር ኩስትርትር ባለተቻለ ማለት ፈታ ብሎ ለማንኛውም እናመሰግናለን ድምፃዊቷን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እናንተ በስልክ የምትልኩልን አስተያየቶች ዛሬ የተወሰኑትን መርጠናል። ነው ሰላም ቪዎች አስተያየት ለመስጠት ነበር። ባለፈው ጊዜ በተከታታይ ያቀረባችኋቸውን የአቶ ሞላ አስገዶም ክህደት በተመለከተ ብዙ አስተያየቶች ሲሰጥ ሰምቻለሁ። የተለያዩ ድርጅቶችም መግለጫ አውጥተዋል። በተለይም ድርጅታቸው ትህዴን በእሳቸው ላይ መግለጫ ማውጣቱ ይታወሳል። ግንቦት ሰባትም እንደዚሁ የትህዴን አወጣጥ እንኳን ትክክለኛ ነው የሚል አመለካከት ነው ያለኝ፣ ምክንያቱም ድርጅታቸው ስለሆነ። የግንቦት ሰባት ግን ግራ የሚያጋባ ነው። ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት አይነት ነገር ሆኖብኝ ነው። ይህንን የሚገልጽ ሰው ካለ ጥሩ ነው። በተረፈ ግን እነዚህ አስራ አራት ዓመት ዱር ቤቴ ብለው ሲኖሩ የነበሩ ወጣት ልጆች ወደ ሀገራቸው ተመልሰው በአዲሱ ዓመት ሀገራቸው ውስጥ ኑሯቸውን ለመመስረት በመብቃታቸው ትልቅ ደስታ ይሰማኛል። መልካም ዓመት እመኝላቸዋለሁ፣ ለእናንተም እንደዚሁ። በተረፈ ኢትዮጵያን እግዚአብሔር ባርክ። አመሰግናለሁ። እዮ ባላለውኝ የሞላ ትግሮምን እጅ መስጠት በተመለከተ በስፋት ዜና ሰምታችሁ ይሆናል። እናመሰግናለን። እኔ የሞላ አስክደውም አመጣት በተመለከተ በእውነቱ ለትግሉ ከፍተኛ አስተዋጽኦ ያደርጋል የሚል እምነት ነው ያለኝ እንጂ ቅንጣት የከፍ ቅንጣት ባህል ምካል ይጎደዋል ብዬ አልገምትም፣ አላምንም። ደግሞ ይህ በትግል ወቅት መቼም የሚሸራቸት ሰዎች እንዳሉ እናውቃለን። ልክስ እነሱን የኤርትራን ባለስልጣኖችን በተመለከተ የሚናገረው ንግግር እዚህ ህጁን ለሰታቸው ባለስልጣኖች የሚስማማ እንደሆነ እኔ እማም ነው። እና እነሱን የጎዳው ኤርትራን የጎዳው መስሎት እነዚህን ጥሩ አድርጎ የነገራቸው ይመስለኛል። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንደወትሮ ሁሉ እንድትሳተፉ እንጋብዛለን። ጻፉ፣ ደውሉ። በኢሜይልም ሆነ በስልክ የሚመቻችውን አድርጉ። አድማጮች ታዲያ አሁን የስቱዲዮ ሰዓታችን ከምሽቱ ሰዓት ከ35 ነው የሚያመለክተው። ርዕሶቹን ባጫጭሩ ከአዲስ አበባ እንስማ። ቅድም ካላነበብ ነው አንድ ዜና በዛ ልጀምር። ታሊባን ነውጠኞች ዛሬ አርብ፣ ሰሜን ምዕራብ የፓኪስታን በሚገኝ የአየር ኃይል ጦር ሰፈር ላይ ጥቃት ፈጽመው ቢያንስ 17 ሰዎች ገደሉ፣ በርካታ መቆሰሉ የመንግስት ወታደሮች ከነውጠኞቹ ጋር ባካሄዱት የመልሶ ማጥቃት እርምጃ 13 ነውጠኞች እንደተገደሉም ታውቋል። የአውሮፓ ሕብረት በአመቱ መጨረሻ ላይ የ200 ሚሊዮን ዩሮ እርዳታ ለኤርትራ ፈቀደ። እርዳታው ቢዘገይ ከዓመቱ መጨረሻ በፊት በህብረቱ አባላት መጽለቅ ይኖርበታልም ተብሏል። የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ ነበር። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል በተካሄደ ከባድ ውጊያ የመንግስቱ ኃይሎች ጦር ሰፈሩን መልሰው ነጥቀው ወስደዋል። በቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ያነሰ ጊዜ ሲቀረው የፕሬዝዳንቱ የክብር ዘብ አባላት በካቢኔ ስብሰባ ላይ በድግለው በመግባት ጊዜያዊ ፕሬዝዳንቱን፣ ጠቅላይ ሚኒስትሩና ቢያንስ ሁለት ሌሎች ሚኒስትሮችን በቁጥጥር ስር አዋሉ። አርዕስተ ዜናው ይኸው ነው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዕለተ አርብ ዝግጅታችን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበን ሁለተኛው ሁለተኛ አጋማሽ ስርጭታችንን ቀደም ባለው የአዲሱ አበበ ርዕሰ ወሬዎች ጀምረናል። አሁን ለቀዳሚው ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምንወስዳችሁ። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳይ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ፍርድ ቤት ሁለት ሰዎችን በሕገወጥ ሰው አሸጋጋሪነት ክስ ለፍርድ አቀረበ። የአፍሪቃ ሀገሮች በመካከላቸው የሚያካሂዱት የንግድ ልውውጥ ከፍ ማለቱ ታወቀ። አፍሪቃ ለዓለም ያበረከተቻቸው አስር ነገሮች የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው። አንድ የኢትዮጵያ ፍርድ ቤት ህገ ወጥ በሆነ መንገድ ወደ ኢጣሊያ ለመግባት ሲሞክሩ በሜዲትራኒያን ባህር ሰምጠው ለቀሩት አራት ኢትዮጵያውያን ተጠያቂዎች ናቸው በሚል በሁለት ሰዎች ላይ ክስ እንደመሰረተ ዩኤስ ኒውስ በተባለው ጋዜጣ ድረገጽ ላይ የወጣው የአሶሽትድ ፕሬስ የዜና አገልግሎት ዘገባ ጠቁመዋል። ዑመር ሙሳና አብደል መናን አደም የተባሉት ሰዎች ሰዎችን የማገት ክስ እንደተመሰረተባቸው የፋና ስርጭት ኮርፖሬሽን ባለፈው ሮብ መዘገቡን ድረገጹ ጠቅሷል። ሁለቱ ተከሳሾች ሱዳንና ሊቢያ ካሉት ሰዎቻቸው ጋር በማበር አራቱን ኢትዮጵያውያን ለማሸጋገር ገንዘብ እንደተቀበሉ፣ ነገር ግን አራቱ ሰዎች ባለፈው ግንቦት ወር ላይ በሜዲትራኒያን ባህር እንደሰመጡ አቃቢያን ህግ ገልጸዋል። ፈላሾቹ ትሪፖሊ እንደደረሱ ኮንቴይነር ማለት እቃ ማስቀመጫ ውስጥ ተዘግቶባቸው ቤተሰቦቻቸውን ገንዘብ እንዲልኩ ለማስገደድ በስልክ እንዲያነጋግሯቸው ማስገደዳቸውን የፈላሾቹ ቤተሰቦችም 3400 ዶላር የሚሆን ገንዘብ እንደላኩ፣ በመጨረሻ ግን ወደ ኢጣሊያ ለመሻገር ሲሞክሩ የተሳፈሩበት ጀልባ እንደሰመጠ ድረገጹ ጠቅሷል። ይህ ፍርድ ቤት መሐመድ አህመድ በተባለ ሌላ ሰው ላይም ባለፈው መያዝያ ወር እስላማዊ መንግስት ነኝ በሚለው ቡድን በአሰቃቂ ሁኔታ የተገደሉ ኢትዮጵያውያንን በህገወጥ መንገድ አሸጋግሯል የሚል ክስ እንደመሰረተበት ዩኤስ ኒውስ ድረገጽ ጠቅሷል። ኢትዮጵያ ዜጎቿ ህገወጥ በሆነ መንገድ ወደ አውሮፓ ለመግባት የሚያደርጉትን ጥረት ለማቆም በምታደርገው ጥረት በቅርቡ 200 የሚሆኑ ሰዎችን በድብቅ የሚያሸጋግሩ ሰዎችን አስራለች። ሰዎችን ህገወጥ በሆነ መንገድ በሚያሸጋግሩት ላይ የሚሰጠውን ቅጣት ለማጥበቅም ህግ እያረቀቀች መሆኗን ዘገባው ጨምሮ ገልጿል። አሁን ባለው የኢትዮጵያ ህግ መሰረት ከህገወጥ ወጥ ሰዎችን ማሸጋገር ተግባር ጋር በተያያዘ ክስ ጥፋተኛ ሆኖ የተገኘ ሰው ከአምስት እስከ 20 ዓመታት እስራት እንዲሁም ከፍተኛው ቅጣት 2500 ዶላር እንደሆነ ዩኤስ ኒውስ ድረገጽ ጠቅሷል። በኢስት አፍሪካን የተባለው ናይሮቢ የሚታተም ጋዜጣ ደግሞ በአፍሪቃ ሀገሮች መካከል የንግድ ተደራሽነት በመሻሻሉ በመሀላቸው የሚያካሄዱት የንግድ ልውውጥ ከፍ ማለቱን ዘግቧል። እንደ አውሮፓ አቆጣጠር ከ2010 እስከ 2013 ዓ.ም በነበረው ጊዜ በሶስት ዓመታት ውስጥ ማለት ነው። በአፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ በአምሳ ከመቶ አድጎ 61 ቢሊዮን ዶላር እንደደረሰ ጋዜጣው ጠቅሷል። የአፍሪካ ሀገሮች በመካከላቸው የሚያካሄዱት የንግድ ልውውጥ ከአውሮፓ ህብረትና ከቻይና ጋር ሲወዳደር አነስተኛ እንደነበር የገለጹት ታዛቢዎች ስትራቴጂያዊ ለውጥ አድርገው እንደሚያዩት አስገንዝበዋል። የአፍሪካ ሀገሮች በመካከላቸው የሚያካሂዱት የንግድ ልውውጥ እንዳያድግ እክል ሆነው የቆዩት ሀገሮቹን የሚያገናኙ አውራ ጎዳናዎች ብቃት አለመኖርና የጸጥታ ጉድለት እንዲሁም የቀረጣ አከፋፈል ችግር መሆናቸውን ጋዜጣው አውስቷል። በምስራቅ አፍሪቃ ሀገሮች መካከል የሚደረገው የንግድ ልውውጥ ካለፉት አስር ዓመታት ወዲህ በዓመት ከ15 ከመቶ ባነሰ ደረጃ ሲያድግ እንደቆየና በአፍሪቃ ሀገሮች መካከል የሚካሄደው የንግድ ልውውጥ ማደግ ስራ አጥነትን ሊቀንስ እንደሚችል የቀረጥ ገቢን ደግሞ ከፍ ሊያደርግ እንደሚችል ጋዜጣው ጠቅሷል። በደቡባዊና በምስራቅ አፍሪቃ የጋራ ገበያ ኮሜሳ አባላት ዘንድ ግብፅን የመሳሰሉት የዳበረ ኢኮኖሚ ያላቸው የአፍሪቃ ሀገሮች የሚልኩት ሸቀጣሸቀጥ ከፍ እንደሚል ዘገባው ገልጿል። የግብፅ የፋብሪካ ዘርፍ ዋናው የጨርቃጨርቅ፣ የፋርማሲና የፕላስቲክ ምርቶችን ወደ ኮሜሳ አባል ሀገሮች በመላክ ቀዳሚውን ቦታ እንደሚይዝ፣ ደቡብ አፍሪቃ ደግሞ የደቡብ አፍሪቃ የልማት ማህበረሰብ አባላት ወደሆኑት የአፍሪካ የአፍሪቃ ሀገሮች የህንፃ ስራ እቃዎችን፣ ወይን ጠጅን፣ ኤሌክትሮኒክስና የመኪና መለዋወጫ እቃዎችን በመላክ የዋናነት ቦታ እንደምትይዝ በኢስት አፍሪካን የተባለው ናይሮቢ የሚታተም ጋዜጣ ዘግቧል። በጋርዲያን ድረገጽ ደግሞ አፍሪካ ለዓለም ያበረከተቻቸው አስር ነገሮች በሚል ርዕስ ባሰፈረው ጽሑፍ በቡና ይጀምራል። ጣሊያኖች ቡናን አነስ ብለው የሚጠጣና ጠንካራ አድርገው አቅርበውታል። አሜሪካውያን ደግሞ ተጣርቶና በጣፋጩ ሲረፕ ወይም ክሪም ሞልተው አንዳንዴም ዱባ ጨምረው ያቀርቡታል። ሁሉም የሚወደው ቡና ግን ከኢትዮጵያ የመነጨውን ነው ይላል ጽሑፉ። የኢትዮጵያ ቡና ምናልባትም ከአስረኛው ምዕተ ዓመት አንስቶ የነበረ ሳይሆን አይቀርም። በዛን ጊዜ ሰዎች ቡናን ለመጠጣት ሳይሆን ቀይ ፍሬውን ይበሉት የነበረ ሊሆን ይችላል ሲልም ጽሑፉ አክሎበታል። ሌላው አፍሪቃ ለዓለም ያበረከተችው ቅርስ ዘመናዊ ስነ ጥበብ እንደሆነ ዘገባው ሲያወሳ በ1900ዎቹ ዓመታት የአፍሪቃ ባህላዊ ቅርጻ ቅርጽ ውበት ዘመናዊ ኪነ ጥበብን በማዳበር ረገድ በአውሮፓ ሰዓሊዎች ላይ ከፍተኛ ተጽዕኖ እንዳሳደረ በኒውዮርክ ከተማ ያለው የሜትሮፖሊተን የአርት ቤተመዘክር መዘክር ገልጿል ሲል ደ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የአፍሪካ ቅርጻ ቅርጽ ውበት ፒካሶን ማቲስንና ክርችነርን የመሳሰሉት ታላላቅ ሰዓሊዎችን በማነሳሳት ረገድ የተጫወተውን ሚና ዓለም በአብዛኛው ችላ ብሎታል ይላል ጽሁፉ። ወደ ሂሳብ ስንመጣ ደግሞ የማትማቲክስ ወይም የሂሳብ ታሪክ አውሮፓ ተኮር በመሆኑ አብዛኞቹ ስለ ጥንታዊ የማትማቲክስ ስርዓት የሚተርኩ ጽሁፎች በግብፅ ተጀምሮ በግብፅ ያበቃ አስመስለው ያቀርቡታል። ይሁንና በስዋዚላንድ የተገኘው የሊቦምቦ አጥንትና በኡጋንዳና በዛይር ድንበር የተገኘው የኢሾንጎ አጥንት በዕድሜያቸው ርዝመት በዓለም ደረጃ ቀዳሚ ቦታ የሚይዙ የሂሳብ ቁሶች መሆናቸውን ጠቁሟል። የሊቦምቦ አጥንት ቢያንስ 35,000 ዓመት ዕድሜ ሊኖረው እንደሚችል፣ የኢሾንጎ አጥንት ደግሞ ከዛ የረዘመ ዕድሜ ሊኖረው እንደሚችል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ከአጠገባችን እንዲለይ የማንፈልገው ተንቀሳቃሽ ስልክም ቢሆን የኮንጎ ዲሞክራሲያዊ ሪፑብሊክ አካል አለበት። የተንቀሳቃሽ ስልክ ባትሪ የሚሰራው ኮባልት ከተባለ በኮንጎ የሚገኝ ንጥረ ነገር ነው። በዓለም ደረጃ ካለው የኮባልት ክምችት ከሞላ ጎደል ግማሽ የሚሆኑ የሚገኘው ኮንጎ ውስጥ እንደሆነ ደ ጋርዲያን ድረገጽ ገልጿል። ጃዝ ሙዚቃም ቢሆን የጃዝ መሰረታዊ ፎርሞችም ሆኑ እያንዳንዳቸው የሙዚቃዊ ይዘቶች ከአፍሪቃ የመነጩ ናቸው ሲሉ የፑሊትዘር ሽልማት ተረካቢው እውቅ የሙዚቃ ደራሲና ጸሐፊ ጋንትነር ሹለር እንደ ጸሐፉ ዘገባው ጠቅሷል። በሻምፑ በቆዳ ሎሽን በሳሙናና በጺም መላጫ ሳይቀር የሚገባው ሻባተር ወይም የሻ ቅቤም ከምዕራብ አፍሪካ ሴኔጋል አንስቶ እስከ ምስራቅ አፍሪካ ሱዳን በ19 አፍሪካ ሀገሮች ይበቅላል ሲል ዘ ጋርዲያን ድረገጽ አስገንዝበዋል። አፍሪቃ ሌሎች ለዓለም ያበረከተቻቸው ነገሮችንም ጠቅሷል። በጊዜ ገደብ ምክንያት በተወሰኑት ላይ ለመገደብ ተገደናል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጣዩ ቅንብራችን እሰጥ አገባ ነው። እሰጥ አገባ እንደምታውቁትና ብዙ ጊዜ እንደተከታተላችሁት የተለያየ ሀሳብ ያላቸው ሁለት ሰዎች ቀርበው የሚሟገቱበት የሚመነጫጨቁበት አይደለም ለክሱ ጋር ሲደርሱ እናስቆማቸዋለን። የሚደረግ ነው አሉላ፣ ዛሬ እነማን ናቸው የሚከራከሩት? አዲሱ ዛሬ ተከራካሪዎቻችን ባለፈው ሳምንት ፕሮግራም ጥበት ሳቢያ አስተዋወቀን ብቻ የተሆነው ፕሮግራም ነው። አቶ መሀሪ ዮሐንስ ከመቀሌ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ናቸው። ነገር ግን የኢህአዴግን ፖሊሲ በመደገፍና በአባልነታቸው የሚያቀርቧቸው ትችቶች በግልጽ በቀጥታ የሚያምኑባቸውን ነገር ነው የሚያቀርቡት። አቶ ፈቃደ ሸዋቀና ከዚህ ከዋሽንግተን ዲሲ የመንግስቱን አቋም ወይም ፖሊሲዎች በመቃወም ነው። ሁለቱ ናቸው እንግዶቻችን። በወቅታዊ ርዕሶች ላይ ነው ሁልጊዜ የምናደርገው እና ከቅርብ ጊዜያቱ ሁኔታዎች ጋር አያይዘን እነሳለን እንግዲህ እነኚህ ሁለቱ እንግዶቻችን ናቸው። ዛሬ አጠር ያለውን ክፍል እናቀርባለን። ከቅርቡ የኢህአዴግ አስረኛው የኢህአዴግ ጉባኤ እንነሳ። በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳድር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል። የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም፣ በገዛይ ውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው። አቶ መሀሪ የእርሶን ዩኒቨርሲቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ የቆዩት ምን ይላሉ? እርሶ ያው እንግዲህ ስናየው እንደነበረን በጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤውን ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት አስራ ሁለተኛው ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይም በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው ጉባኤ ያው እንግዲህ የከፍተኛው የድርጅቱ ወሰኛ ቦታ ነው፣ ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው ብዙ ነገሮች ብዙ ውሳኔዎች ምናልባትም የፖለቲካ አስተሳሰብ ለውጡም ካለ የአሰራር ለውጡም ካለ የፖሊስና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት አምስት ዓመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። ያው እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ይዘዋቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው? ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂዷል። ባለፈው አምስተኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፏል። ሌሎች ከእሱ ጋር የሚሰሩ አጋር ድርጅቶችም ማሸንፏል። ስለዚህ ያው ህዝቡ የሰጠን አደራብሎ ነው ድርጅት የተነሳው ያው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቁሮ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛ ውድጭፊ ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደ እኔ እንደ አንድ በቅርበት ኢትዮጵያ ውስጥም የሚኖር ፓርቲውን በቅርበት የሚያውቅ ሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪ የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው ያው እሱን ቅድሚያ ይሰጡታል። ድህነት ድህነት ና ሀላቀርነት ናቸው። እነዚህ ድህነት ና ሀላቀርነት ለማሸነፍ ደግሞ ያው የተቀረጸ የኢኮኖሚ ልማት ፖሊሲ ፖሊሲዎች ና ስትራቴጂዎች አሉ። ይህንን ለማሸነፍ ድህነትን ለማሸነፍ ይህንን ፖሊሲዎች ና ስትራቴጂዎችን ምን ምን ምን ለውጥ አመጡ ያቀድነውስ ምን ላይ ደረሰው ብሎ ድርጅቱ መመርመሩ ከዚህ በላይ አንገብጋቢ ጉዳይ አለ ብዬ አላምንም ማለት በቅድሚያ ያምስጠው ነው ሁለተኛ ደግሞ ምንድን ነው ይህንን ለማስፈጸም ድርጅቱ የመምራት ቁመና ሊኖረው ይገባል ድርጅቱ የጀመረውን የልማት ጉዞ ወይም ደግሞ የቀረጻቸው ፖሊሲዎች እና ስትራቴጂዎችን የማስፈጸም አቅም አለው ወይ ድርጅቱ እነዚህን ለማስፈጸም እንቅፋት ነው ሊገጥመው የሚችል ችግር በዋናነት ከራሴ የመነጫል ብሎ ነው የሚያምነው። ራሱ ምን ምን አይነት ሁኔታ ውስጥ ነው ያለ? ከእነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጡል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞን ሊያደናቅፉ የሚችሉ የመልካም መስተዳደር እና የኪራይ ሰብሳቢነት ችግሮች ናቸው ብለው እነዚህም ግንባር ቀደም ሰጥፎ ከመጀመሪያ እስከ መጨረሻ የድርጅቱ አጀንዳዎች ነው። የመፍትሄ አቅጣጫ ትኩረትም ተይዞላቸው ያለቁ ናቸው። ና መልካም፣ በዚህ መልክ ሳይሆን የድርጅቱ ጉባኤ ስኬታማ ነበር ብዬ ነው። መልካም፣ ዝርዝሮቹን እንመለከታለን። አጠራ አጠራ አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል አቶ መሃሪ። አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ አመታዊ አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ ማሀሪ እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለርሶ የተሳካ ነበር ለኢትዮጵያ ህዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየው ይሆናል ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለምን ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም፣ ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ፣ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስሚስ የሚያደርግ አይነት እና እንደሌለ እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው። ያው ፈረንጆቹ እንደሚሉት ዝም ብሎ ይሄ ሰልፍ ፉልፊሊንግ የሆነ ለራስ የሚመች አይነት አካሄድ አይ ያለበት ነገር ምንም ነገር አላየ በበኩል መልካም ግራና ቀኝ ያነሳቸዋቸውን ጭብጦች የበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል። የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም፣ ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት የዜጎች ነጻነት፣ ዲሞክራሲ፣ እነኚህ አንገብጋቢ አይደሉም ወይ? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷለሁ፣ ጉባኤው አልሰጠም የሚል ነው ትችቱ። እስካሁን የተመለከት ነው አቶ መሀሪ። ምንድ ነው አሁን ቅድም ስልህ እንደነበረ ነው፣ ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት ና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው የፒአርዲኤፍ አስተሳሰቡ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያል ነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው አውራ ፓርቲ ነው፣ ያው መሪ ፓርቲ ነው። ላለፉት አስር አስራ ሁለት አመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ደህንነት እንዳለ ሆኖ የልማት ጥያቄም እንዳለ ሆኖ የራሱ የድርጅቱ የአሰራር ጥንካሬም መርምረዋል። ውስጥ ዲሞክራሲያዊ የድርጅቱ የውስጥ የራሱ ዲሞክራሲያዊ አሰራር አለው። በድርጅት ያለው መልካም አስተዳደር ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዴሞክራሲ አያስፈልገንም መብቶች አልተነሱም ወይ ደግሞ ሰዋዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም ግን እነዚህ ከዛ ስር ነው የሚቀመጡ። ከዛ ስር ነው የሚቀመጡት ነው ያሉት አቶ መሀሪ። አቶ ፈቃደ ደግሞ ይመልሳሉ። ታዲያ ሰዓቱ አለቀ። ነገ ምሽት ላይ ሰፊውን ቀሪውን ክርክራቸውን ይዘን እንቀርባለን። ጦፍ ብሎም ይቀጥላል። እንግዶችን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች ጥቂት ሰዓት አለን። አራት ሰዓት ሆኖ ከመሰናበታችን በፊት ከእናንተ አድማጮች ከደረሰን አስተያየት እነዚህን ደግሞ ለአሁኑ እናሰማ። ሰላም ቢዎች አስተያየት ለመስጠት ነበር። ባለፈው ጊዜ በተከታታይ ያቀረባቸኋቸውን የአቶ ሞላ አስገዶምን ክዳት በተመለከተ ብዙ አስተያየቶች ይሰጥ ሳምቻለሁ። የተለያዩ ድርጅቶችም መግለጫ አውጥተዋል። በተለይም ድርጅታቸው ትህዴን በእሳቸው ላይ መግለጫ ማውጣቱን ይታወሳል። ግንቦት ሰባትም እንደዚሁ። የትህዴን አወጣት እንኳን ትክክለኛ ነው የሚል አመለካከት ነው ያለኝ፣ ምክንያቱም ድርጅታቸው ስለሆነ። የግንቦት ሰባት ግን ግራ የሚያጋባ ነው። ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት አይነት ነገር ሆኖብኝ ነው። ይህንን የሚገልጽ ሰው ካለ ጥሩ ነው። በተረፈ ግን እነዚህ 14 አመት ዱር ቤቴ ብለው ሲኖሩ የነበሩ ወጣት ልጆች ወደ ሀገራቸው ተመልሰው በአዲሱ አመት ሀገራቸው ውስጥ ኑሯቸውን ለመመስረት በመብቃታቸው ትልቅ ደስታ ይሰማኛል። መልካም አመት እመኝላቸዋለሁ፣ ለእናንተም እንደዚሁ። በተረፈ ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ። እየባላለውኝ የሞላ ትግሮምን እጅ መስጠት በተመለከተ በስፋት ዜና ሰምታችሁ ይሆናል። እናመሰግናለን። እኔ የሞላ ትክደውምን መጣት በተመለከተ በእውነቱ ለትግሉ ከፍተኛ ተዋጽኦ ያደርጋል የሚል እምነት ነው ያለኝ እንጂ ቅንጣት የጤፍ ቅንጣት ባህል ምካለም ይጎደዋል ብዬ አልገምትም፣ አላምንም ደግሞ ይህ በትግል ወቅት መቼም ትንሽ የራሱት ሰዎች እንዳሉ እናውቃለን። እልቅስ እነሱን የኤርትራን ባለስልጣኖችን በተመለከተ የሚናገረው ንግግር እዚህ እጁን ለሰጣቸው ባለስልጣኖች የሚስማማ እንደሆነ እኔ እማም ነው እና እነሱን የጎዳው ኤርትራን የጎዳውን መስሎት እነዚህን ጥሩ አድርጎ የነገራቸው ይመስለኛል። ሀሎ፣ ቪኦኤች እንደምን አላችሁ? አምባቸው በየነ እባላለሁ ከፊላደልፊያ ፔንሰልቫኒያ ነው የምደውለው። አስተያየት መስጠት የምፈልገው ስለ አቶ ሞላ አስገዶም የተባለው ከኤርትራ ወደ ኢትዮጵያ ሰራዊት ይዞ ስለ ገባው ሰው ነው። ብዙ ነገር ይባላል፣ ብዙ ነገር እንሰማለን። ሰው የተለያየ አመለካከት አለው፣ የተለያየ አስተያየትም እየሰጠ ነው። እንደ እኔ እንደ እኔ ከሆነ ግን አቶ ሞላ አስገዶም የወሰደው እርምጃ ትክክለኛ እርምጃ ነው ብዬ ነው የማስበው። ምክንያቱም ስልጣን የተነፈገ ስልጣን ያጣ አኩርፎ ጫካ የገባ አገርን ለመውጋት፣ ህዝብን ለማሰቃየት፣ ተቋማትን ለማፍረስ ከጠላት ጋር ተጠግቶ መሸፈቱ አስፈላጊ አይደለም። ሻቢያ ቀንደኛ የኢትዮጵያን ውድቀት ሌትም ከቀን የሚያስብ ድርጅት ወይም መንግስት ነው። ከጠላት ጋር ሆነ እናት ሀገርህን መውጋትና የሀገርህን ተቋም ማፍረስ የወላጅ እናትን ጡት መንከስ መስሎ ነው የሚታየኝ። እና አቶ ሞላ አስገዶም ትክክለኛ እርምጃ ነው የወሰደው እንኳን ከህዝቡ ከሀገሩ ጋር ተቀላቀለ። አድማጮቻችን ትንሽ የተደገሙ አስተያየቶች አሉ። አይደለም ሁለቱ ቀድመን የሰማናቸው አስተያየቶች ሙሉ በሙሉ ተደግመዋል። ከብዙ ጥሪዎች በቃ ሲመረጥ ይሄ ስህተት ያጋጥማል። ይቅርታ እንጠይቃለን። መዚያ አጋጣሚ አድማጮቻችንን ሌሎች አዳዲስ አስተያየቶችን ጨምረን በሌላ ጊዜ እንመለሳለን። የዛሬውን ፕሮግራም እናጠቃላለን። አዲሱ እነዚ ጋር አርብ ምሽት ነው። ዘና ብለው አድማጮች፣ ሰዓቱ የቀረውም አጭር ቢሆን በዚህ በኩኩ ዜማ እንሰናበት። መልካም እስከ ትግርኛ ቋንቋ ፕሮግራም በዚህ ሙዚቃ መልካም ምሽት